ሰዎችን ለስደት ከሚዳርጉት ምክንያቶች መካከል ጦርነትና ረሃብ ዋነኞቹ ናቸው። በሰሜን ናይጄሪያ ለምሳሌ ቦኮ ሃራም ባስፋፋው ሽብር ሰበብ በአስር ሺህ የሚቆጠሩ ወደ አውሮጳ ተሰደዋል። ሁለት ሚሊዮን የሚሆኑ ደግሞ በገዛ ሀገራቸው ተፈናቅለዋል። በአሁኑ ጊዜ የአፍሪቃን ያህል ስደተኞችን የሚያስተናግድ አህጉር እንደሌለ የተባበሩት መንግስታት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ዩኤንኤችሲአር አመልክቷል። በዩኤንኤችሲአር ዘገባ መሰረት በአፍሪቃ በአሁኑ ጊዜ 15 ሚሊዮን ስደተኞች አሉ። ስደተኞቹ አዘውትረው ከለላ የሚያገኙትም ድሆች በሆኑት ጎረቤት ሀገራት ነው። ይህም በመጀመሪያ ደረጃ በአስተናጋጆቹ አፍሪቃውያት ሀገራት ላይ ትልቅ ችግር በማስከተል በዚያ የሚታየውን ድህነት ይበልጡን አስከፊ እያደረገው ሄዷል። በሁለተኛ ደረጃም ፍልሰትን አጠናክሯል። በዚህም የተነሳ በአፍሪቃ ስደተኞችን ተቀብለው የሚያስተናግዱት አፍሪቃውያት ሀገራት ዓለም አቀፉ ድጋፍ ሊቀርብላቸው እንደሚገባ የተባበሩት መንግስታት የስደተኞች ጉዳይ ተመልካች መስሪያ ቤት ኮሚሽነር Filippo Grandiasas val ይህ ዓለም አቀፍ ቀውስ ነው። ስለዚህ አጠቃላይ መፍትሔ ሊፈለግለት ይገባል። ስደትን አስቀድሞ መከላከል፣ ስደተኞች አስተናጋጅ ሀገራትን ማገዝ፣ አማራጭ የፍልሰት መንገድን ማዘጋጀት እንዲሁም ተገን የማግኘት መብትን ማጠናከር የተሰኙትን አራት እርምጃዎች እኩል በተግባር መተርጎም አስፈላጊ ይሆናል። በአፍሪቃ የሕዝብ ቁጥር ፈጥኖ በማደግ ላይ የሚገኝበት እውነታም ሌላው የስደት ምክንያት መሆኑ ይነገራል። ሰዎች ሀገራቸውን ለቀው እንዳይወጡ ከተፈለገ ህይወታቸውን መምራት የሚችሉበት አስተማማኝ ሁኔታ ማለትም በቂ የስራ ቦታ ሊፈጠርላቸውና በሚገባ የሚሰራ መሰረተ ልማትም ሊዘረጋላቸው ያስፈልጋል። ለዚህም የአውሮፓ ህብረት ገበያዎቹን በመዝጋት ፈንታ የአፍሪቃ ሀገራትን ጭምር ተጠቃሚ የሚያደርጉ የንግድ ውሎችን በማዘጋጀትና ና እስከዛሬ በሚከተለው የፍልሰት ፖሊሲም ላይ ለውጥ በማድረግ የስደት መንስኤዎችን በመቀነሱ ረገድ ሊረዳ እንደሚችል የፍልሰትና የምጣኔ ሀብት ጠበብ ተጠቁመዋል።